የዓለማችን ህዝብ ብዛት ከ4.7 ቢሊዮን በላይ ነው። ቻይና አንደኛ፣ ህንድ ሁለተኛ ስትሆን፣ ዩናይትድ ስቴትስ ኦፍ አሜሪካ ደግሞ በሶስተኛ ደረጃ ላይ ትገኛለች። አብዛኛው የሀገሪቱ ህዝብ መጤ ቢሆንም ከመጤውም ደግሞ ነጩ ያንበሳው ወይንም ያብላጫውን ድርሻ ይዟል። ዶናልድ ትራምፕም ይህንን አጋጣሚ ነበር የተጠቀሙት በይፋ የማይነገር ሹክሹክታና የነጭ የበላይነት በመጥፋቱ ዩናይትድ ስቴትስ እየወደቀች ነው የሚለውን። ዩናይትድ ስቴትስ የህዝቧ ብዛት ከሶስት መቶ ሀያ አራት ሚሊዮን በላይ ነው። አብዛኛው ነጭ ነው። ለዚህም ይመስላል አብዛኛው ህዝብ የመረጣቸው ለመሆኑ። ሂላሪ በቅድመ ምርጫ ትንበያ እየመሩ ነበር፣ ጠንካራም ናቸው ይባላል። አሁን ደግሞ ተሸነፉ። ምን አስተያየት አሉት ስል ወቅታዊውን የዓለማችን የፖለቲካ ተንታኝ ፕሮፌሰር ጌታቸው በጋሻውን ጠይቄ ነበር። በእርግጥ ነው ሂላሪ ክሊንተን በእውቀታቸው ጎበዝ ናቸው፣ ብዙ ተመክሮ አላቸው፣ ቀልጣፋ ጠንካራ ሴት ናቸው ቢባሉም ከእሳቸው ጋር ተያይዘው የሚመጡ በመጥፎ ተግባርነት የሚገለጹ ብዙ ነገሮች አሉ። ታዲያ ለምንስ ደሀው ወይንም ዝቅተኛው የህብረተሰብ ክፍል አልመረጣቸውም አልኳቸው። ሂለሪ ክሊንተን አሁን ያለው የሥርዓቱ ሰው ናቸው፣ ደጋፊ ናቸው። በንግግራቸው በአፋቸው ከድሃዎች ጋር የቆሙ ቢመስሉ፣ ጥቁሮችን የሚወዱ ቢመስሉ፣ ሂስፓኒኮችን የሚወስዱ ቢመስሉ፣ ከውጭ ኢሚግራንት እዚህ ሀገር የመጡትን የሚወዱ ቢመስሉ፣ በእሳቸው ባለቤት ጊዜ ቢል ክሊንተን በነበሩበት ጊዜ ይሁን ኦባማ ስር ይሁን ለድሃው ለተጨቆነው ያለፈ ብዙ ነገር የለም። በተለምዶ በቀዝቃዛው ጦርነት ዘመን አንስቶ እስካሁን በአይነ ቁራኛ የሚተያዩት ዩናይትድ ስቴትስ እና ሩሲያ የማይተማመኑ ሀገሮች ናቸው። የዩናይትድ ስቴትስ ፖለቲከኞችም ራሽያን እንደ ማስፈራሪያ ቢጠቀሙም ዶናልድ ትራምፕ ግን ይህንን አይቀበሉም። ከዛም አልፈው ሩሲያን ያደንቃሉ። የቅድሚያ የእንኳን ደስ ያሉት መልእክትም ከሂላሪ ቀጥሎ የቀረበላቸው ከፕሬዚዳንት ፑቲን ነበር። ኢትዮጵያዊ የአሜሪካ ዜጋና ወቅታዊ ጉዳይ ተንታኙ ግሹ ሮባ በዚህ ጉዳይ ላይ አስተያየት አላቸው። ስለ ራሽያ ጉዳይ ሀለሪ አመለካከቷና አነጋገሯ ስለ ኮልድ ወር ወይም ቀዝቃዛ ጦርነት የሚለውን ትቀነቅናለች። ትራምፕ ስለ ራሽያ ጉዳይ ሁላችን በእኩልነት የአሜሪካም ጥቅም ተከብሮ የራሽያም ጥቅም እንደዛው እንዲከበርና ሁለቱም አገሮች ወዳጅ ሆኖ አብሮ እንዲሰሩ በማንኛውም ዓለም አቀፍ በሆነ ሁኔታዎች ላይ አብሮ ተወያይቶ እንዲሰሩ መፍትሄ ይሆናል ብሎ ያምናለሁ። ስለዚህ እሷ ይሄንን አታምን። እሷ የምታምኖ እንዳለፈው ያው፣ ያለፈው ብቻ ትጠነጥናለች። ለዚህ ነው የአሜሪካ ሕዝብ ይሄንን አይቶ ራሽያ ምንም አይነት በአሜሪካ ላይ ጥላቻ ወይም ያነጣጠረ ነገር የለውም ብሎ ስለሚያምኑበት፣ ስለዚህ ነው ድምጽ ለዶናልድ ትራምፕ የሰጡት። የአሜሪካ ሕዝብም በአሁኑ ጊዜ የዩናይትድ ስቴትስ ሚዲያ ብቻ የሚሰማ ሳይሆን የዓለም ሚዲያም ዞር ዞር እያለ ህዝቡ እያየ ነው። የህዝቡን ንቃትም ከፍ እያለ መጣ። ስለዚህ ነው እውነቱን አይቶ የትኛው ነው ለኛ ሀገራችን ወይም ለሰላማችን ብሎ ህዝቡ እሱን ሊመርጥ ይችላል። ለዶች በለ ራዲዮ ዘገባ መክብሽዋ ነኝ ከዋሽንግተን ዲሲ።